Yut Atuç Alım የሽብር ጥቃት በተለያዩ የዓለም ሀገራት ከፍተኛ ተጽዕኖ እያሳደረ ይገኛል። በሊቢያ፣ በናይጄሪያ፣ በሶማሊያ በተደጋጋሚ የሽብር ጥቃት ተጥሎ የብዙ ንጹሐን ህይወት ጠፍቷል። ከሳምንት በፊት ፓሪስ ውስጥ ጥቃት የጣለውና ራሱን እስላማዊ መንግስት ሲል የሚጠራው ቡድን ከዚህ ቀደም ሊቢያ ውስጥ ኢትዮጵያውያንንም ዘግናኝ በሆነ መንገድ መግደሉ ይታወሳል። በዓለም ላይ ስለሚታየው የሽብር ጥቃት ለመሆኑ ወጣቶች ምን ይላሉ? በቅድሚያ አስተያየቱን ሊያካፍለን ፈቃደኛ የሆነው የ20 አመቱ ወጣት ዮናታን ሲሆን ስለ ፓሪሱ ጥቃት የሰማው ባህር ዳር ከተማ በፌስቡክ ማህበራዊ መገናኛ ብዙሀን አማካይነት ነው። ጠዋት አካባቢ ነበር ያየሁት። በጣም ደነገብ። ምክንያቱም ፈረንሳይ ውስጥ ፓሪስ ሀያላን ሀገሮች ናቸው። አውሮፓ ውስጥ ያለ ነው። ከፍተኛ ደህንነት የሚደረግባቸው ሀገሮች ናቸው። እነዚህ አሸባሮች እዛ ድረስ ዘልቀው ከገቡ አፍሪካ ሀገሮች ላይ የማያጠቁበት ምንም አይነት ምክንያት የለም ብዬ ስራ ቻሮብኝ ነበረ ያው ከዛም ለሞቱትም ለተጎዱትም ያው አዝኜ ወደ ስራ ነው የተመለሱ። ሌላው ሀሳቡን ያካፍልን የሀያ ስምንት አመቱ ኢብራሂም ከሶማሌ ክልል ጎዳ አካባቢ ነው። እንግዲህ ነገሩ በጣም ፍሬስ የሚዘገንን ነው ጥቃቱ እና ግን ያው በሁሉም ሀገር ነው ይሄ ነገር እየተፈጸመ ያለው ይታወቃል። ያው የፓሪስ እንግዲህ ከምዕራባውያን ከሆኑ አንጻርም ትንሽ ሚዲያዎችም ያው ጥሩ ትኩረት ሰጠወታል። ትኩረት መስጠት ብቻ ሳይሆን የፓሪሱ ጥቃት የተጋነነም ነበር ይላል። የአዲስ አበባ ነዋሪ የሆነው የሃያ አምስት አመት ወጣት ዳንኤል በበኩሉ ትንሽ የፓሪሱን ወጣ አለ። አንዳንዴ ለሚፈጸሙ ጥቃቶች ኢንተርናሽናሊ በሚሰጣቸው ጆሮ እና የሚሰጣቸው አይን የሚወራላቸው አይነት ወሬ የተለያየ ነው። ለምሳሌ ባለፈው ሰላሳ ኢትዮጵያውያኖች ሲታረዱ እና በጥይት ተደብድበው ሲገደሉ የነበረው አይነት የወሬ መናፈስ እና አሁን ያለው የወሬ መናፈስ እኩል አይደለም። የተወሰነ ልዩነት አለው። ከዛ ውጭ በሶሻል ሚዲያዎች ላይ የፈረንሳዩ ትልቅ ጆሮ ተሰጥቶት ምን ያህል የሽብርተኝነት ጥቃቱ የክፋ ደረጃ ሊደርስ እንደቻለ ማለት ፓሪስ ከተማ ውስጥ ትልቅ ከተማ ውስጥ ምን ያህል እነዚህ ሰዎች ወደ ሁላችንም ቤተሰብ ውስጥ እየቀረቡ እየቀረቡ መሄዱን የሚያሳይ አይነት ጥቃት ነው የደረሰው። ከዛ ደግሞ ከፓሪሹ ጋር ተያይዞ ሌላ ለአነሳ እንፈልገው ነገር ምንድን ነው? የተሰጠው ቦታ በጣም ተጋነነ። ለምሳሌ ስለ ኢትዮጵያ ስናወራ ከረንትሊ ኢትዮጵያኖች ብዙ የሚያሳስበን የረሀቡ ጉዳይ አለ። አስራ አምስት ሚሊዮን ህዝቦች ተርበዋል። ባለፉ ኢትዮጵያኖች እንደዛ ሆነዋል። እዚህ ደቡብ አፍሪካ ውስጥ ብዙ ጉዳት የደረሰባቸው ኢትዮጵያኖች አሉ። ኤኒዌይስ በየትኛውም የዓለማችን ክፍል በሽብርተኞች ከፍተኛ ጥቃቶች እየደረሱ ነው እና ይሄኛው የፓሪሱ በከፍተኛ ሁኔታ በሶሻል ሚዲያዎችም ተራገበ። መንግስታትም መደንገጥ አይነት የሚሉት እርምጃዎችን መውሰድ ጀመሩ እና ያ ያ ነገር ትንሽ ለየት የሚያደርገው ያ ነገር ነው። አብዛኛውን ጊዜ በአጥፍቶ መጥፋቱ የሽብር ጥቃት ወጣቶች ሲሳተፉ ተስተውሏል። ለዚህ ደግሞ የተለያዩ ምክንያቶች አሉ ብለው ኢትዮጵያውያን ወጣቶቹ በምክንያትነት ይጠቅሳሉ። ዮናታን፣ አንደኛ እኔ የማስበው ዝቅተኛ የኢኮኖሚ ደረጃቸውና ያንን ጥቃት በሚፈጽሙበት ሰዓት ከፍተኛ የገንዘብ ክፍያ ስለሚያገኙ ያ ገንዘብ ቤተሰባቸው ጋር ገብቶ ሕይወታቸውን ይለውጣል ብዬ ነው የማስብ። ያ ገንዘብ እነሱ ራሳቸውን መስዋዕት ሆኖ ማለት ነው እንደዛ። አንድ እንደዛ። ሁለተኛ ነገር ደግሞ አብዛኛው ሁሉም ማለት ይቻላል አጥፍቶ ጠፊዎች የሚፈጽሙት ጥቃት ሙስሊሞች ናቸው እና እነሱ ጋር የተሳሳተ አመለካከት አለ። አስተምሮቱ ላይ የሙስሊም አስተምሮት ላይ የተሳሳተ አመለካከት አለ። አብረው ከቁርአን ጋር የሚያያይዙት ነገር አለ። ይሄ የተሳሳተ የሆነ የሙስሊም አስተምሮት ህብረተሰቡን ወደ አክራሪነትና ወደ ጽንፈኝነት ቀይሮታል። የሽብር ጥቃቶች ሁል ጊዜ ከእስልምና እምነት ጋር አብረው መታየታቸውም ሌላው አንዱ ችግር ነው ይላል ኢብራሂም ለምሳሌ አሁን አሸባሪ ሲባል እስልምና ላይ ነው። ያም ሲሆን ደግሞ ሚዲያዎቹ ጥሩውን ይሜጅ አይፈጥሩም። ነዋሪው ሰላማዊ ሰው የተባለው ሙስሊም ላይ በቃ ልክ ሙስሊም ላይ ካለ ልክ አሸባሪ እንደሆነ ነው የሚታሰብ እና በሱ በእናንተው አካባቢ ራሱ በምዕራባ ወይም በአውሮፓውያን ማለት ነው በቃ እስላሞች ጥሩ ይሜጅ የላቸውም ና እነዛ ወደ አይ ኤስ ወይም ወደ አሸባሪዎች የመግባት ፕሮባብሊቲ ያላቸው ኢቭን ሙስሊሞችን እና ክርስቲያኖች ወይም ሌላ ሃይማኖት የሚከተሉት በራሱ በዚህ ተነሳሽነት ሚስጥሩን ስለሚያውቁ በአዲስ ገብተው እዚህ ሊቀላቀሉም ይችላሉ። ግን ትልቁ ነገር ለማህበረሰቡ ስለ ሙስሊሙ ወይም ከሙስሊሙም ጋር እንደማይገናኙ ጥሩ ኢሜጅ መፍጠር ከሙስሊሙም ጋር ምንም ለማጋጨት ላለመሞከር ማለት ነው። ግን ዋናው ነገር በቃ የትም ቢሆን ለወጣቱ አሁን ትልቁም ወጣቶች ናቸው እየተሰበኩ ያሉት። ስለዚህ እነሱን ወጣቶችን ደግሞ ምናልባት ስራ ያጣም ካለ ምንም ያለ ካለ ተስፋ የመቁረጥ ስሜት እንዳያድርባቸው እነሱን መንከባከብ ነው ብዬ አስባለሁኝ። በርካታ ወጣቶች አሸባሪ ቡድኖችን እንዳይቀላቀሉ ዳንኤል፣ መደረግ አለበት ብሎ የሚያምነው ነገር ደግሞ ለምሳሌ ሊቢያን ብታይ፣ ሶሪያን ብታይ፣ እዛ ጋር ኢራቅን ብታይ፣ እነዚህ ሶስቱ ሀገራት ላይ ጠንካራ መንግስት ኖሮ እዛ አካባቢ እየተከናወነ ያለውን ነገር በስርዓት ተቆጣጥሮ የእነዚህን አካላት እንቅስቃሴና እርምጃ ወይም ደግሞ ሊቋቋም የሚችል አይነት ምንም መንግስት የለም። እንደፈለጉ ነው እነዛ አካባቢዎች ላይ በነፃነት ተንቀሳቅሰው የሚፈልጉትን ነገር የሚያደርጉት ማለት። ስለዚህ እነዛን ሀገራት እንዴት እናጠንክር፣ ወይም ደግሞ እንዴት ኢፌክቲቭ የሆነ መንግስት እዛ ሀገራት ላይ ይቋቋም ወይም ይፈጠር። ዓለም አቀፍ ተቋማት አሉ፣ እነ ዩናይትድ ኔሽንስ አሉ፣ እንደገና የዓለም ሀያላን ሀገራት የምንላቸው አሉ። እነሱ በምን አይነት መልኩ ምን አይነት እንቅስቃሴ ቢያደርጉ እዛ አካባቢ ላይ የቀጠናውን ልማት ለማስፈን ምን ቢያደርጉ እነዛ መንግስታት አጠንክረው እዛ አካባቢ የሚንሰራፈውን ይሄንን ጽንፈኝነት መቋቋም ይችላሉ፣ ነው አንዱ ትልቁ ነገር ማለት ነው። ሌላ ሁለተኛው ነገር ደግሞ ምንድን ነው፣ እነዚህም ኤክስትሪሚስት አካላት እየሄዱ የሚቀላቀሉ የሚወጡባቸው ሀገራት አሉ። እነዛ ሀገራት ላይ የሃይማኖት እኩልነቱ ምን ይመስላል? እነዛን ግለሰቦች ኤክስትሪሚስት ምንላቸውን አካላት ወይም ተቋማት እየሄዱ እንዲቀላቀሉ የሚያደርጓቸው ምክንያቶች ምንድን ናቸው ብለን ወደ እነሱ እነዚህ ሩት ኮዙ ጋር ሄደን ያንን ማጥናት ይጠበቅብናል። ከዛ ከፍ ሲል ምንድን ነው ወይ ያሉበት ቦታ ከተለያዩ አካላቶች የሚደርሱባቸው ፎቢያዎች አሉ። የተወሰኑ እምነቶች ፎቢያ አለ። ለምሳሌ እስልምናውን ስናይ፣ ለምሳሌ ሁሌም ኤክስትሪሚስትነት ከእስልምና እምነት ጋር ብቻ ነው የሚታየው እና ምንድ ነው የሚያስቡት እነዛ ግለሰቦች ብዬ አምናለሁ። እኔ እኛ የዚህ እምነት ተከታይ በመሆናችን ብቻ እንደ ኤክስትሪሚስት እንቆጠራለን ኦር እንታሰባለን የሚልም የተወሰነ አይዲኦሎጂም አላቸው። ሙስሊምና ክርስቲያኑ ተቻችለው በሚኖሩባት ኢትዮጵያ በተለያዩ የዓለማችን ክፍል ጥቃት እያደረሱ ያሉት ቡድናት ይህን ያህል ለኢትዮጵያውያን ስጋት ናቸው ብዬ አላምንም፣ ይላል ዮናታን። ባለው በአሁኑ ሰዓት በዚህ በቅርብ ጊዜና ያለፉት ዓመታት ይህን የሚባል የሽብር ጥቃት ኢትዮጵያ ውስጥ አልተከሰተም። ይህም ደግሞ የሀገራችን የደህንነት ሁኔታዋና ያለችበት ሰላም ያረጋግጣል። በዚህም ብዙ ተስፋ አልቆርጥም። ምናልባት እንኳን በስህተት የሆነ ነው ቦታ ላይ ፍንዳታ እንደዚህ ከሰት ከዛ በኋላ ነው ህዝቡን መረበሽ የሚጀምረው የሚል ሀሳብ አለኝ። ግን እንደ ታየው ንጹሃንን ኢትዮጵያውያን ይሄ ራሱ ስላማዊ መንግስት የሚለው ቡድንም ኢትዮጵያውያን መግደሉ ይታወሳልና ይሄ ስጋት ውስጥ ይከታል ወይስ፣ አሁን ያለው አውሮፓ ውስጥ የምትሰማው ነገር እዛው አውሮጳ የሚቀር ነው ብለን ነው የምታስበው? ወደፊት የቃለም ላይ ያሉ ሀያላ መንግስታት ሀያልም ባይሆኑ አለም ተባብሮ ካልሰራና አይስን ከምድረገጽ ካላጠፋ እያንዳንዱ እያንዳንዱ ዜጋ በራፍ ላይ ማንኳኳቱ የማይቀር ነው ብዬ ነው ማስብ። ምክንያቱም ይህ ከእስላማዊ አስተምሮት ውጭ የሄደ ያለ የሰይጣናዊ ስራ ነው። የትኛውም ሃይማኖት ላይ ግደሉ፣ አቁስሉ የሚል ነገር የለም። እና እነዚህ መንግስታት ተባብረው ቶሎ ውሳኔ ውስጥ ካልገቡ ከእያንዳንዳች ቤት ማንኳኳቱ አይቀርም። በዛ ላይ ደግሞ በዛን ሰዓት ኢትዮጵያኖች ና ኤርትራኖች በተገደሉበት ሰዓት ሙሉ ጊዜ ማለት ይቻላል ቤተክርስቲያንም ነበር ማሳልፈው ስጸልም ነበረ። በዛ ሰዓት ከእውነት ነምልሽ በጣም ፈርቼም ነበረ። ምክንያቱም እኔ ራሴ እንደሆንኩት ነው የተሰማኝ። የግድ በእኔ በወንድሜ ላይ መድረስ የለብኝም ወይም እኔ እኮ የሆነ ጊዜ ላይ ባይመቸን በወጣ ከእነሱ ጋር እኩል ይታረድ ነበረ። እዚህ አሁን ስራ እየሰራሁ እየተማርኩ ስለሆነ እዚሁ ስለ ቀረ የሰረፍ እንጂ ሌላ ወንድሞቻችን አሉ። እንደነሱ እነሱ ድምጻቸው ሳይሰማ ሚዲያ ሳያያቸው ቪዲዮቸው ሳይታይ የሞቱ ሰዎች አሉ። እነሱን ያው አስባሉ ማለት ነው። ኢብራሂምም ይሁን ዳንኤል በሌሎች ላይ የሚጣሉትን ጥቃቶች መመልከቱ በራሱ አንድን ሰው ስጋት ላይ ጥላል ብለው ያምናሉ። ይህንንም መረጃ የሚያገኙበት የመገናኛ ብዙሀን ሁለት አይነት ሚና እየተጫወተ ይገኛል ይላል ዳንኤል። የመገናኛ ብዙሀን የነሱን የሚያደርጓቸውን እያንዳንዱን ነገር እየተከተሉ ስለሚዘግቡላቸውና ለዓለም ሕዝብ ይፋ ስለሚያወጡላቸው እንደምን ይጠቀሙታል። እንደ አንድ ፕሮፓጋንዳቸው መንዣ ሊሆን ይችላል ኦር ፌመስነታቸውን ለማሳየት ምን ያህል ተጽዕኖ እንዳላቸው፣ ምን ያህል አቅም እንዳላቸው ለማሳየት ይጠቀሙታል። በአንደኛው ጎን በአንደኛው ጎን ምንድን ነው ሕብረተሰቡ ስለ ሽብርተኝነት ያለውን አዌርነስ በደንብ ይፈጥርለታል ብዬ ነው የማስበው። ይህ ምን ማለት ነው በየቀኑ የእነሱን ድርጊት እኔ ለምሳሌ ስመለከት ምን አይነት አእምሮ ወይም ደግሞ ምን አይነት ኮንሽየንስ ኖሯቸው እንደዚህ አይነት ነገር በሰው ልጅ ፍጡር ላይ ይህን ነገር ሊፈጽሙ እንደሚችሉ የእነሱን ጭካኔ፣ የእነሱን አደገኝነት እና በዕለት ተዕለት የእኔ ህይወት ውስጥ እነሱን እንዴት አቮይድ ማድረግ እንዳለብኝ ኦር ለእነሱ እንዴት ተቃዋሚ መሆን እንዳለብኝ፣ የእነሱን ድርጊት እንዴት ማጋለጥ እንዳለብኝ እንጠቀምበታለን ይሄ እንድናውቅ ይረዳናል። በሽብር ጥቃቶች ላይ ጥቂት ወጣቶች ያካፈሉልን አስተያየት ነበረ። አድማጮች፣ በዛሬው የወጣቶች ዓለም ያሰማናችሁ። ሳምንት በሌላ ርዕስ እንገናኝ።